የዕለተ ሐሙስ መጋቢት 23 2013 ዓ ም ምሽት የጋቢና ቪው ዝግጅታችን ከአሜሪካ ድምፅ ዋሽንግተን ዲሲ ጀመረ። ዛሬም እንደተለመደው ለእናንተ ያልናቸውን ፕሮግራሞች መራርጠን አብረናችሁ ልናምሽ ተዘጋጅተናል። በቅድሚያ ግን ጥቂቶቹን እናሰማችሁ። ሁላችንም በቀን በቀን ልጆቻችን ምን በኢንተርኔት ላይ ምን እንደሚፈልጉ ምን እንደሚያዩ በቻልን መጠን ራሳችንን ማስተማር አለብን። ቲክቶክ ላይ በሚገኝ አደገኛ ውድድር ምክንያት ህይወቱ አደጋ ላይ የሆነው የአስራ ሁለት አመት ህጻን አስመልክቶ ካነጋገርናቸው ወላጆች መካከል አንዷ የሆነችውን ቤዛ ክንፈን የሰማችሁት። በማህበራዊ ሚዲያዎች የሚሰራጩ አደገኛ ጨዋታዎች ልጆች ላይ እያደረሱ ያሉትን አደጋ የሚዳስስ ሰፋ ያለ ዘገባ ይኖረናል። አንዲት ሴት ቢዝነስ ከፍታ ከሆነ የምታድረው ቢዝነሱ ወድቋል። አንዲት ሴት ከሰው ቤት ተቀጥራተ በተመላላሽ ከሆነ የምትሰራው በኮቪድ ጊዜ የሁሉ ስራ የለም። አሁን ደግሞ የሰማችኋቸው ወይዘሮ ዮዲት አመሃ የማህበረሰብ ባለሙያ ናቸው። ሴቶችን ወደ አመራር ለማምጣት በሚደረጉ ጥረቶች ዙሪያ አነጋግረናቸዋል። ሰላም፣ ጤና ይስጥልኝ። እንደምን አምሽታችኋል? ምሽቱን ከኛ ጋር ካሳለፋችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችም ይኖሩናል። ሰዓት እንደፈቀደም ጣዕም ያላቸው ሙዚቃዎች እንጋብዛችኋለን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየ ነኝ። በቅንብሩ ኤልያስ አስማረ አብሮኛለ። አሁን በቅድሚያ ከዓለም ዙሪያ ያሰባሰብናቸውን ዜናዎች እንሰማለን። ኤደን ገረመው አመሰግናለሁ ስመኝሽ በቤኒሻንጉል ጉምዝ ክልል መተከል ዞን ዋና ከተማ ግልገል አቅራቢያ ትላንት ረፋዱ ላይ በአውቶብስ ላይ የታጠቁ ኃይሎች በከፈቱት ተኩስ የሰባት ንጹሀን ዜጎች ህይወት አልፏል የጸጥታ ኃይሉ በአካባቢው ፈጥኖ በመድረሱ አስር ታጣቂዎችን መደምሰሱን የቤኒሻንጉል ጉምዝ ክልል የኮማንድ ፖስቶ አስተባባሪ ሌትናል ጄኔራል አስራት ዲኔሮ ዛሬ ለአሜሪካ ድምጽ ገልጸዋል ኮማንድ ፖስቱ የአካባቢውን ጸጥታ የመመለስ ያቀደው ታጣቂዎችን በሰላም እጃቸውን እንዲሰጡ ጥሪ በማድረግ ና እምቢ ያሉት ላይ እርምጃ በመውሰድ ነው። እስካሁን ድረስ 3500 ታጣቂዎች እጃቸውን የሰጡ ሲሆን የተሀድሶ ስልጠና እየወሰዱ ነው ብለዋል። ዘገባውን ያደረሰችን አስቴር ምስጋናው ናት። በደቡብ ክልል በሚገኙት በምዕራብ ኦሞ ዞን፣ ቤንች ሸኮ ዞን ጉራ ፈርዳ ና በአማሮ ልዩ ወረዳ በተፈጠረው የጸጥታ ችግርና ጥቃቶች በርካታ ሲቪሎች መገደላቸውን የጸጥታ ኃይሎች መሰዋታቸውን የክልሉ ምክትል ርዕሰ መስተዳደር አቶ ርስቱ ይርዳው ዛሬ ማምሻውን በሰጡት መግለጫ አስታወቁ። ባለፉት ሁለት ቀናት በጉራ ፈርዳ ወረዳ አስር ሰዎች በአማሮ ልዩ ወረዳ ደግሞ ባለፉት ሁለት ሳምንታት ውስጥ አስራ ሶስት ሰዎች መገደላቸውን የአካባቢው የአይንማኞች ለአሜሪካ ድምጽ ተናግረዋል። የክልሉ ርዕሰ መስተዳደር በመግለጫቸው ላይ እነዚህ አካባቢዎች ተረጋግተዋል፣ ሰላምን መመለስ ተችሏል ቢሉ፣ የአካባቢው ነዋሪዎች ግን ዛሬም የደህንነት ስጋት እንዳለባቸው ተናግረዋል። ዜናውን ያደረሰን ዮናታን ዘብዴዎስ ነው። በምዕራብ ወለጋ ዞን ባቦ ገንቤል ወረዳ ውስጥ ለተፈጸሙት የሰላማዊ ሰዎች ሕይወትን ለቀጠፉ ጥቃቶች መንግስት ኦነግሸኔ ብሎ የሚጠራቸውን ታጣቂዎች ከሷል። በጥቃቱ 28 ሰው መገደሉና ከ10 ሰው በላይ መቅሰሉን ባለስልጣናቱ አረጋግጠዋል። መጠሪያውን የኦሮሞ ነጻነት ሰራዊት እንደሆነ የሚናገረው ሸማቂ ቡድን የምዕራብ አዛዥ ነኝ ያለው የቡድኑ መሪ ግን ክሱን ለአሜሪካ ድምጽ አስተባብሏል። ብዛት ያላቸው ፍልሰተኞችን ጭኖ ወደ አውሮፓ ሲጓዝ የነበረ ጀልባ ሊቢያ ባህር ጠረፍ ላይ ብጦ፣ ሁለት ሴቶችና ሶስት ህጻናት ሰጥመው ህይወታቸውን ማጣታቸውን የተባበሩት መንግስታት ድርጅት ባለስልጣናት አስታወቁ። ከትላንት በስቲያ ማክሰኞ በማዕከላዊ ሜዲትራኒያን ባህር መስመር ከደረሰው አደጋ አንድ የአሳ አጥማጭ መርከብና የሊቢያ የጠረፍ ጥበቃ ኃይሎች ደርሰው ወደ ሰባ ሰባት የሚሆኑ ሰዎችን ማውጣት መቻላቸውም ተዘግቧል። ዩናይትድ ስቴትስ ደዋይ ካሊፎርኒያ በሚገኝ የመስሪያ ቤት ህንፃ ላይ አራት ሰዎች በጥይት ተገደሉ። ከተገደሉት መካከል አንዱ ህጻን ልጅ መሆኑም ተገልጿል። በሀገሪቱ ውስጥ በሁለት ሳምንት ጊዜ ውስጥ እንዲህ ያለ የጅምላ ግድያ ሲፈጸም የትላንቱ ለሶስተኛ ጊዜ መሆኑ ነው። ከሎስ አንጀለስ በስተደቡብ ምስራቅ ባለችው ኦሬንጅ ከተማ ተኩስ የከፈተው አጥቂው እራሱና አንድ ሌላ ሰውም በጽኑ መቁሰላቸው ታውቋል። ትናንት አስራ አንድ ሰዓት ተኩል ላይ ፖሊሶች ተጠርተው ሲያደርሱ ባለ አምስት ፎቅ ህንፃ ላይ ሲተኮስ እንደነበረ የተናገረው የከተማዋ ፖሊስ ተጠርጣሪ ጥቃት አድራሹ ወደ ሆስፒታል መወሰዱንም አመላክቷል። አጥቂው የቆሰለው በራሱ መሳሪያ ይሁን ወይም በፖሊስ ተተኩሶበት እንደሆነ ግን አልተገለጸም። ፖሊሶች ከሟቾቹ መካከል አንድ ሕፃንና አንዲት ሴት እንዳሉበት ከመግለጽ በስተቀርም ሌላ ዝርዝር አልሰጡም። የካሊፎርኒያው አገረ ገዢ ጋቪን ኒውሰን በትዊተር ገጻቸው በዚህ ዘግናኝና ልብን በሚሰብር ጥቃት ለተጎዱ ቤተሰቦች ሁሉ ሐዘናችንን እንገልጻለን ብለዋል። የአውሮፓ ሀገራቶች የኮቪድ-19 ክትባት ዘመቻ በተገቢው መንገድ የተፋጠነ አለመሆኑን የዓለም የጤና ድርጅት አሳሰበ። በአህጉሪቱ ሀገሮች ከአምስት ሳምንታት በፊት አንድ ሚሊዮን ገደማ የነበረው የአዲስ የኮሮና ቫይረስ ተጋላጮች ቁጥር በአሁኑ ወቅት አንድ ነጥብ ስድስት ሚሊዮን መግባቱንም ድርጅቱ አመላክቷል። የተከተቡት ሰዎች ቁጥር ከአጠቃላይ የህዝብ ብዛት አራት ከመቶ ብቻ መሆኑንም ጠቅሷል። በዚህ ጊዜ ውስጥ ቁጥራቸው ወደ 24 ሺህ ገደማ የሚሆኑ ሰዎች በኮቪድ-19 ሳቢያ መሞታቸውን ነው ድርጅቱ አክሎ ያመላከተው። የዓለም የጤና ድርጅት የአውሮፓ ዳይሬክተር ዶክተር ሃንስ ክሉክ የአህጉሪቱ መሪዎች ክትባቱን አፋጥነው እንዲያዳርሱም አሳስበዋል። አድማጮች፣ ለምሽቱ የያዝኩላቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና መሰናዶች ጋር ታመሹ ዘንድ እጋብዛለሁ። ከአሜሪካ ድምጽ ዋሽንግተን ዲሲ የደንገረመው ኤደንን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። ፕሮግራሞቻችንን ከመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በተጨማሪ በበይነ መረብ ገጻችን ላይ መስማት ትችላላችሁ። አስተያየቶቻችሁን በፌስቡክ ገጻችን አት ቪኦኤ አማሐሪክ ወይም የስልክ ቁጥራችንን ፕላስ 1 202 227 63 79ን በመጠቀም ዋትሳፕ ላይ አድርሱን አሁን ወደ ቀዳሚው ዝግጅታችን እንለፍ። አሜሪካን ሀገር ዴንቨር ክፍለ ግዛት ኮሎራዶ ከተማ ነዋሪ የሆነ የ12 ዓመት ህፃን ቲክቶክ በተሰኘ የማህበራዊ ትስስር ገጽ ላይ የሚገኝ ብላክ አውት ቻሌንጅ ወይም ትንፋሽን የመያዝ የሚያዝ አደገኛ ውድድር ሲጫወት በደረሰበት አደጋ አሁን በህይወትና በሞት መካከል ይገኛል። ውድድሩ ተሳታፊዎች ትንፋሻቸውን በመያዝ ራሳቸውን እንዲስቱ የሚጠይቅ ሲሆን ህፃኑ ጆሹዋ ባደረገው ሙከራ ኦክስጅን ወደ ጭንቅላቱ እንዳይሄድ እንዳገደውና ና ራሱን ስቶ እንደተገኘ ወላጆቹ ለአሜሪካ ድምፅ ተናግረዋል። ይህንንና ሌሎች በማህበራዊ ሚዲያዎች ላይ የሚሰራጩ አደገኛ መልእክቶች በልጆች ላይ የሚያደርሱትን ጉዳት ይዤ ወላጆችና ባለሙያዎችን አነጋግሬ ያለው ሙሉ ጥንቅሩን ሰምተን እንመለስ። አስራ ሁለት ዓመቱ ጆሹዋ ኃይለ ኢየሱስ የሰባተኛ ክፍል ተማሪና ለወላጆቹ ከመንትያ ወንድሙም በደቂቃ ቀድሞ የተወለደ የመጀመሪያ ልጅ ነው። ሎትሮ አብዝቶ ተጫዋች፣ ሙዚቃ የሚወድ ምግብ ማብሰል የሚሞክርና በቤተ ክርስቲያን ተሳትፎ የነበረው ጆሹዋ አሁን በሞትና በሕይወት መካከል ከሆነ ሳምንት አስቆጠረ። ምክንያቱ ደግሞ ቲክቶክ በተሰኘው የማህበራዊ ትስስር ገጽ ላይ የተመለከተ ውድድር እንደሆነ ወላጅናቱ ፋሲካ እምሩ በሀዘን ትገልጻለች። አንድሙ እንደሚነግረኝ የሆነ ካዩት ነገር የተነሳ ምንድን ነው የሚሉት እኔ አላቅም ብላክ ቻሌንጅ ስላለ ያንን ቻሌንጅ መለማመድ ፈለገ መሰለኝ። አርሚ ሲያይ እንደ አርሚ መሆን ይፈልገዋል ያየውን። አሁን የእድሜያቸው አስራ ሁለት አመት እንትን አለም ለመተዋወቅ በቃ የሚፈልጉበት ታይም ስለሆነ የገር ናቸው። ሁሉን ነገር ለማወቅ አክቲቭ ናቸው። የኔ ልጆች ደግሞ አክቲቭ ናቸው እና እንደዚ አይነት ሲል ያስጠነቀቀው ነበረ። ለዳድ ያው ሚነግረው ምናምን ሲል እንደሚጣላው ይነግረዋል። እንደሚነግረን ከሆነ ማለት ነው። ስለዚህ ከሱም ተደብቆ ይህንን ነገር ሊለማመድ ሲል ይሄ አደጋ ደረሰበት። ጆስዋን በመጸዳጃ ቤታቸው ወድቆ ያገኘው መንትያ ወንድሙ ካሌብ ኃይለ ኢየሱስ ነው። በድንጋጤ ግራ የተጋባችው እናቱና የአካባቢው ሰዎች ተጋግዘው ዴንቨር በሚገኝ ሆስፒታል ቢወስዱትም ጆሹዋ እስካሁን አልነቃም። ዶክተሮቹም ጆሹዋ በህይወት የሚቆይበት ጊዜ ረጅም እንዳልሆነ ለወላጆቹ ነግረዋቸዋል። እነሱ አሁንም ተስፋ ሰጥተውን አይደለም፣ ምልሽ የራሳቸውን እውቀት ተናግረዋል። አያፕሪሽየት እነሱ ለሚያረጉት ትሪትመንት ሁሉ አመሰግናለሁ፣ እውቀታቸውንም አደንቃለሁ። ነገር ግን ለሰው የማይቻል ይልና ለእግዚአብሔር ይቻላል ብሎ ይቀጥልልናል። ስለዚህ እነሱ ስላልቻሉት ሁሉን ለሚችል ለእግዚአብሔር እየሰጠን ነው። ሁሉ እንደ የሃይማኖቱ አንድ አምላክ ለሆነው ለእግዚአብሔር እየጮኸ ነው። ያለ ጊዜው ልጅ እንዳይሞትብኝ ጊዜ ስጡን እያልናቸው ነው። እነሱ አልቋል ብለዋል። እንደዚህ አይነት ክሪቲካል ችግር ያለበት ሆስፒታሉን ሊምትድ ነው መቆየት ራሱ የሚችለው እንጂ ብዙ ጊዜም አልሰጡ ነው። የልጃቸውን መዳን ከፈጣሪ ብቻ እየጠበቁ ላሉት ወላጆች በማህበራዊ ሚዲያ አማካኝነት የደረሰባቸው አደጋ ግን ሊቋቋሙት ከሚችሉት በላይ ሆኖባቸዋል። አሁንም ደግሞ ሸክምኒ ከብዶኛል፣ የማልፍበት በጣም ከብዶኛል። ግን ሸክምን የሚያክል ወደ እኔ ይዛችሁ ኑ ያለን ጌታ እኔም ደግሞ ዛሬ የከበደኝን እሱም እንደሰበከኝ ሸክም ይዤ ወደ ኢየሱስ መጥቻለሁና እግዚአብሔር መልካምን በዘመናችን ላይ ያደርጋል ብዬ እምነቴን እናገራለሁ። በብዙዎች ዘንድ ብላክ አውት ቻሌንጅ በመባል የሚታወቀው ነገር ግን ከዚህ ቀደም ፓስ አውት ቻሌንጅ ወይም ራስን የመሳት ውድድር ዘጌም ኦፍ ቾኪንግ ወይም ራስን ትንፋሽ የማሳጠር ጨዋታና የመሳሰሉ ስሞች የነበሩት ውድድር በተለያዩ ማህበራዊ ሚዲያዎች አማካኝነት ሰዎችን ላደገኛ ውድድሮች የሚጋብዝ ጨዋታ ሲሆን የህጻናቶችን ሕይወት አደጋ ላይ ሲጥል ጆሷጆሹዋ የመጀመሪያው አይደለም። ከአሜሪካ የበሽታ መከላከያና መቆጣጠሪያ ማዕከል ያገኘነው መረጃ እንደሚያመለክተው እንደ አውሮፓውያን አቆጣጠር ከ1995 እስከ 2007 ዓ.ም ባለው ጊዜ ውስጥ 82 ሰዎች በዚህ ውድድር ህይወታቸውን ሲያጡ፣ አብዛኞቹ ከ11 እስከ 16 ዓመት ዕድሜ ያላቸው ህጻናት ናቸው። በጆሿ ላይ የደረሰው አደጋ ወላጆቹና ቤተሰቦቹን ብቻ ሳይሆን መላውን የኢትዮጵያ ማህበረሰብ ያስደነገጠና እጅግ ያሳሰበ ክስተት ነው። ለቤተሰቡ የቅርብ ጓደኛ የሆነችውና የአስር አመት ሴትና የሰባት አመት ወንዶች ልጆች ያሏት ቤዛ ክንፈ እስካሁን በጆሿ ላይ የደረሰውን ለማመን እንደከበዳ ትናገራለች። ሀይለ ኢየሱስንና ፋሲካንም አውቃቸዋለሁ እኔ እንደውም የምለው

ለወላጅነት ምክር ብትፈልጊ የምትደውይባቸው አይነት ሰዎች ናቸው። በዚህ ጊዜ እስፔሻሊ ደግሞ አሁን በምንኖርበት አገር ብዙ ነገር ተዘግቶ ነው ያለው። ልጆች ብዙ ጊዜ ጊዜያቸውን የሚያሳልፉት ኢንተርኔት ላይ ነው። ትምህርታቸውን በኢንተርኔት ነው። ብዙ አክቲቪቲዎችም ስለተዘጋ ከትምህርትም በኋላ የሚያደርጉት ሌሎች ከትምህርት የተለየ አክቲቪቲዎች፣ ኮምፒውተር ላይ ኢንተርኔት ላይ ነው ያሉት እና ከበፊቱ በላይ ብዙ ለኢንተርኔት ነገር ተጋልጠው ነው ያሉት ልጆቻችንንና፣ በጣም አስቸጋሪ ሁኔታ ነው ያለው ለእኛም፣ ለወላጆች ለልጆችም። ቤዛ በማህበራዊ ሚዲያ አማካኝነት በጆሿ ላይ የደረሰው አደጋ ለሌሎች ወላጆች የማንቂያ ደውል እንደሆነም ትገልጻለች። በተለይ በኮሮና ወረርሽኝ ምክንያት ልጆች ለትምህርትም ሆነ ለመዝናኛ አብዛኛውን ሰዓታቸውን በኢንተርኔት ላይ የሚያጠፉ በመሆናቸው ጊዜያቸውን መገደብ ምን እንደሚያዩ መከታተልና በየጊዜው ሀሳባቸውን ማወቅ ከምንጊዜም በላይ አስፈላጊ ነው ትላለች። ሁላችንም በቀን በቀን ልጆቻችን ምን በኢንተርኔት ላይ ምን እንደሚፈልጉ፣ ምን እንደሚያዩ በቻልነው መጠን ራሳችንን ማስተማር አለብን። እነዚህ ልጆች እኛም ሳናያቸው ምንድን ነው ሰርች እያደረጉ ያሉት ስለ ምንድን ነው ማወቅ እየፈለጉ ያሉትን፣ ከልጆቹ ከጓደኞቻቸው ጋር ምንድን ነው የሚያወሩት የሚለውን ነገር በጣም መከታተል እንዳለብን አስባለሁ። እንደ ፌስቡክ፣ ትዊተር እና ጉግል የመሳሰሉ ግዙፍ የማህበራዊ ትስስር ኩባንያዎች በድህረ ገጾቻቸው ላይ የሚያሰራጯቸው መረጃዎች በሕብረተሰቡ ላይ እያደረሱ ያለውን ጥፋት ለመቀነስ የአሜሪካ ምክር ቤት አባላት ርብርብ ላይ ናቸው። ባለፈው ሳምንት የኩባንያዎቹ ባለቤቶች በምክር ቤቱ ቀርበው ቃላቸውን እንዲሰጡ በተደረገበት ወቅትም የሪፐብሊካን ተወካዩ ካቲ ማክሞሪስ ሮጀርስ ኩባንያዎቹ ለልጆች አደጋ እየሆኑ መምጣታቸውን አስረግጠው ተናግረዋል። ማ እንደ ወላጅ የእናንተ የትስስር መድረኮች ትልቁ ፍርሃቴ ናቸው። ሶስት እድሜያቸው ለትምህርት የደረሱ ልጆች አሉኝ። ለእድገታቸው፣ ለአእምሮ ጤናቸውና ለደህንነታቸው አስጊ ነው። አልጎሪዝማቹ ወይም በቡድን የምትበድቡት ነገር በደንብ ተከታትየዋለው፣ ወዴት እንደሚያመራቸውም አይቻለው። ያስፈራል። ይህ ደግሞ የእኔ ስሜት ብቻ አይደለም። በዛም በቀጣይ ወላጆች ማድረግ ያለባቸው ነገር ልጆቻቸውን በማህበራዊ ሚዲያዎች ከሚሰራጩ አደገኛ መረጃዎች የሚጠብቅና የሚከልል ሕግ እንዲወጣ መንግስታት ላይ ግፊት ማድረግ ነው ትላለች። እንዲሁም ከሌሎች ወላጆች ጋር ተነጋግረን ምንድን ነው ማድረግ የሚገባል? ይሄ ነገር መንግስት ጋር ደርሶ እነዚህ ኢንዳስትሪ ኢንተርኔት ካምፓኒዎችን አፕስ ዲቨሎፕ የሚያረጉ ሰዎችን ምን ማድረግ አለባቸው የሚለውን ነገር ፎርስ ለማድረግ እና ድምጻችንን ውሳኔ ወደሚወስኑ ደረጃ ላይ ለማድረስ ወደፊት የምንሰራው ነገር ነው። አክሽን መወሰድ አለበት። ያ እስከሚሆን ግን ልጆችን የመጠበቅ ኃላፊነት አሁንም ወላጆች ጋር ይወድቃል። ይህ ኃላፊነት ታዲያ ምን መምሰል አለበት ስንል ለበርካታ ዓመታት አትላንታ ውስጥ መምህራንን በማሰልጠንና በልጆች ዙሪያ በመስራት የሚታወቁትን ወይዘሮ ብሌን ተክሉን ጠይቀናቸዋል። ወላጆች ኮምፒውተርንም ሆነ በስልክም የሚመጡትን ፕሮግራሞች ተከታትለው ሰዓትና ወቅት ወስነው በዛ መቆጣጠር ይችላሉ ይሄ እንግዲህ ከልጅነት የሚጀምር ነገር ነው ሁለተኛ ነገር ደግሞ ኮመን ሴንስ ሚዲያ የሚባል የተለያዩ አይነት ፕሮግራሞችን መርጦ የሚገልጽ ዌብሳይት አለ ሁሉንም አይዘረዝርም ነገር ግን ምን አይነት ነገሮች በጎ እንደሚሆኑ ለልጆች የሚጠቅም ዌብሳይት ነው እንግሊዝኛ ነው የሚቀጥለው ደግሞ ኮምፒውተሩ ራሱ በዋይፋይ ስለሚጠቀም ቤት ውስጥ ያለውን ዋይፋይ የማጥፋት የመንቀጥ ወላጆች ይህን አይነት መንገድ አላቸው የልጆቻችን ጓደኞቻችን በጣም በጣም መከታተልና መመልከት ያለብን ጉዳይ ነው። ልጅ ልጅን ነው የሚሰማው። ልጅ ያጠገብ ማን ያለው ብሎ መጠየቅ ግዴታችን ነው። ወይዘሮ ብሌን አክለው በወላጆችና በልጆች መካከል ግልጽ የሆነ ግንኙነት መኖር መሰረታዊ ጉዳይ መሆኑንም ያሰምሩበታል። አንደኛ በቤቱ በቤታችን እንገኝ አባትም ሆነን እናትም ሆነን ልጆቻችን ቤታችን መገኘታችን ማየት አለባቸው በሁለተኛ ነገር ደግሞ ቴሌቪዥንም ሆነ ሬዲዮም ሆነ አጥፍተን አንዳንድ ጊዜ ዝም ባለ ጊዜ ነው ልጅ መጥቶ እንዲህ እኮ ሆነ ብሎ የሚናገረው ሶስተኛ እምቢ አይሆንም ተው የሚባለውን እንቆጠር አስረዳኝ ለምን እስቲ እኔን አሳየኝ ብለን ተማሪ መስለን የመቅረብ ግዴታ አለብን እውነትም ደግሞ እነሱ በቴክኖሎጂ በጣም የተሻሻሉ የፈጠኑ ስለሆኑ ተማሪ ሆነን ከቀረብን መማር ብቻ ሳይሆን አብረናቸው ያለን አብረናቸው የገባንበት የሆነ ሁኔታ መፍጠር እንችላለን። አይናችንና ጆሯችን ከልጆቻችን ከሚያደርጉትና ከሚሰሩት ነገር አይለይ። በቁጣ ሳይሆን እንነጋገርበት። እስቲ አሳይኝ፣ እኔን አስተምረኝ፣ እስቲ አሳይ ወይ። ይሄማ እንዴት ደስ ይላል! እንዲ አብረን እሺ። ዳንስ ነው ደንስ ስቲ ደንሺ። ይሄ ግን አየር መያዝ እንዲህ ያለው ነገርማ በጣም የተለየ ነገር ነው። በጎ በጎውን መምራት ይቻላል። የጆሹዋ በህክምና መዳን ተስፋ እንደሌለው የተነገራቸው ወላጆች ፋሲካና ኃይለ ኢየሱስ ግን በእምነታቸው ተስፋ አልቆረጡም። በርካታ ኢትዮጵያውያንም ጆሹዋ በተኛበት የሆስፒታል ቅጥር ግቢና በያሉበት በጸሎትና በገንዘብ እያገዟቸው ነው። ጎን ለጎንም በልጃቸው የደረሰው በሌሎች እንዳይደርስ ወላጆች ልጆቻቸውን እንዲጠብቁ መልእክታቸውን አስተላልፈዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። በጆሹዋ ላይ የደረሰውን አደጋ አስመልክቶ ሀሳባቸውን ያካፈሉንን ወላጆችና ባለሙያዎች እናመሰግናለን አድማጮች እየተከታተላችሁት ያላችሁት ጋቢና ቪኦኤን ነው አብራችሁን ስለሆናችሁ እናመሰግናለን የዛሬ እንግዳችን የማህበረሰብ ሳይንስ ባለሙያ የሆኑት ወይዘሮ ዮዲት አመሀ ናቸው ወይዘሮ ዮዲት ላለፉት ሀያ ስምንት ዓመታት በዚህ በአሜሪካን ሀገር በሴቶችና ብቸኛ ስደተኛ ህጻናት ላይ ሲያገለግሉ የቆዩ ሲሆን የጾታ እኩልነትን በተመለከተ ከፍተኛ እንቅስቃሴዎችን ያደርጋሉ። በተለይም ባለፉት አራት ዓመታት በአሜሪካ በፊላዶልፊያ ግዛት ለኢትዮጵያ ኮሚኒቲ የአእምሮ ጤናን በተመለከተ ሰፊ ተሳትፎ እያደረጉ ይገኛሉ። ዛሬም ከአሜሪካ ድምጽ ጋር የዘንድሮ ዓለም አቀፍ የሴቶች ቀን ኮቪድ-19 ባጠላበት ዓለም ውስጥ ሴቶችን ለአመራር ማብቃትና እኩልነትን ማሳካት በሚለው መሪ ቃል ዙሪያ ከኤደን ገረመው ጋር ቆይታ አድርገዋል። ቆይታቸው የወዴት አመሃ ኮቪድ-19 በኢትዮጵያን ሴቶች ላይ ስላደረሰው ጫና ከሚያብራሩበት ይጀምራል። እንደኛ አይነት አገሩ በተለይ ውስብስብ ያለ ሴቶች ታሪክ ያለው ሀገር ማለትም ሁለት ኤክስትሪም ነው። በየኛ አገር ቶች ታሪክ በአንድ በኩል በነገስታትም በኃላፊነትም በጦር ሜዳም አርበኝነት፣ በፓርላማ ውስጥ በብዙ ረድፍ የኛ ሴቶች ከዘመናት በፊት ሲሳተፉ የነበሩ ዓለም ላይ ሴቶች እንደዛ በማይሳተፉበት ጊዜ የእኛ ሴቶች ሲሳተፉ የነበሩ እና ክብር ቦታ ያላቸው ናቸው። በሌላው በኩል ደግሞ ህጻናትን በመዳር የትምህርት እድል በመንፈግ ገፋ ብለው ደግሞ የሄዱትን የደሞዝ እኩልነት የሌለበት ጾታዊ ጥቃት በጣም በጣም የሚገንበት እና በህግም በፍርድም በህገ መንግስት ውስጥም ደግሞ ያልተካተተ ሴትን መብት በጣም የሚጥስ ደግሞ አንድ ሌላ ወገን ደግሞ አለ። አሁን ይህን ሁሉ አይተን ኮቪድን በምንመለከትበት ጊዜ ሴቶቻችን ስራ ዘርፍ ባሉበት ጊዜ ብዙዎቹ የጤና ጥበቃ ረድፍ ውስጥ ነው ያሉት። ዋናው በኮቪድ ደግሞ በጣም የተመታው ያ ረድፍ ነው። ስለዚህ ብዙዎቹ ሴቶች አንድ እጅግ በጣም ብዙ ሰዓትም በሚሰሩበት ጊዜ ቤት ውስጥ ያለውን ስራና ቤት ውስጥ ያለውን በኬርቴከር ወይም በረዳትነት የሚሰሩበት በሙሉ ተጎድቶባቸዋል። በሁለተኛ ደረጃ ደግሞ በአገልግሎት ዘርፍ ውስጥ በጣም ብዙ ስራ ብዙ ሴቶች ተሳትፈው ነው የሚሰሩትና ያ አገልግሎት ስራ ሁሉ በኮቪድ ጊዜ ተቋርጧል። አንዲት ሴት ቢዝነስ ከፍታ ከሆነ የምታድረው ቢዝነሱ ወድቋል። አንዲት ሴት ከሰው ቤት ተቀጥራተ በተመላላሽ ከሆነ የምትሰራው በኮቪድ ጊዜ ስልጠና ወይንም የተለያዩ የስራ እድገትን የሚያሰጡ ፕሮግራሞች ሁሉ በኮቪድ ጊዜ ተቋርጠው ነበር። ወደ ስልሳ አራት ፐርሰንት ነው የሴቶቹ በኢትዮጵያ ውስጥ ሌኦፍ የገጠማቸው በስራ አለም ላይ። ኮቪድ 19 ሴቶችን ወደ አመራር ማምጣት ላይ የሚያሳድረው ጫና ምንድን ነው እነዚህ ወደ አመራር የማምጣት ጉዳዮች እስካሁን የተደረጉ ጥረቶች ስኬታማ መሆን ያልቻሉት ስለምንድን ነው ስኬታማ መሆን አልቻሉም ብዬ ደፍሬ ለመናገር አልችልም ምክንያቱም በአሁኑ ሰዓት ወደ ሀምሳ ፐርሰንት ፖለቲካል ካቢኔት ውስጥ እና በብዙ ነገር ወደፊት የሄድንባቸው ረገዶች አሉ በብዙ መስሪያ ቤቶች ብዙ ሴቶች በብዙ ኤንጂኦዎች ብዙ ሴቶች እየመሩ ነው ያሉት፣ ፕሬዚዳንታችን ሳይቀር። ስለዚህ በአንድ በኩል የእኛ ሀገር እጅግ በጣም ጥሩ ሰርቷል። ብዙ በፖሊሲ ደረጃ ሴትን የሚመለከት ብዙ ነገር ቦታ ላይ እየዋለ ነው። ከቤጂንግ ስብሰባ ጀምሮ የሴቶች መስሪያ ቤቶች እየተከፈቱ ነው ያሉት። እኛ ሀገር የሴትና የልጆች ሚኒስቴር አለ። የውመን ዘፌር የሴቶች ስራን የሚመለከት መስሪያ ቤት አለ። በፖሊሲ ደረጃ ብዙ ነገር ወጥቷል። በህግ ደረጃ ብዙ ቦታ ላይ በወንጀል የሚያስቀጣ እንዲሆን ገብቷል። ትልቁ ችግር ሆኖ የታየው ያንን ነገር እንዴት ነው ወደ መሬት ልናወርደው የምንችለው? እነዚህ ነገሮች በእያንዳንዱ ግለሰብ እያንዳንዱ ግለሰብ የኔ ነው የሴት ልጅ ችግር የኔ ችግር ነው ብሎ የራሱ አድርጎ መውሰድ መቻል አለበት። ፖሊሲዎቹ መሬት ላይ መውረድ እንዲችሉ፣ ትምህርቶቹ መሬት ላይ መውረድ እንዲችሉ ብዙ መንገድ ሴቷን ጥፋተኛ የሚያደርግ አይነት መልእክቶች ይተላለፋሉ። እነዚያ መልእክቶች የሚተላለፉበት ጊዜ ሴቷን ድምጿን ነው የሚይዘው፣ አንደበቷን ነው የሚይዘው። ኢትዮጵያውያን ሴቶች በዚህ ወቅት ያጋጠማቸው ነገር ኮቪድ ብቻ ሳይሆን ግጭቶች ናቸው። ግጭቶች በተለያዩ አካባቢዎች እየተነሱ ነው። በዚህ ምክንያት ደግሞ እጅግ በጣም ብዙ ሴቶች እና ሕጻናቶች ሀገር ውስጥም ሆነ እንዲሁም ድንበር ተሻግረው ለመፈናቀል ተጋልጠዋል። በግጭቶች ሳቢያም ደግሞ ሰፊ የሆነ ጾታዊ ጥቃቶች እየደረሱ መሆኑም ይሰማል። እና ይሄስ ምን አይነት ተጽዕኖ አምጥቷል? መቼም ሁል ጊዜ አለም ላይ እንደዚህ አይነት ግጭት በሚመጣበት ጊዜ መጀመሪያ አደጋ የሚደርስባት ሴት ነች። ከሴት አልፎ ልጆቿ ናቸው እና አሁንም በእኛም ሀገር ውስጥ ባለው የተለያየ የፖለቲካ የሃይማኖት ችግሮች በተፈጠረው ግጭት ትልቅ ትልቅ ችግር እናቶቻችን፣ እህቶቻችን፣ ልጆቻችን ላይ ነው የደረሰው እና ብዙ ልጆች እና እናቶች ተደፍረዋል፣ ተሰደዋል። እና አሁን ያ ምንድን ነው የሚያመጣው እንግዲህ ለእሷ ለደረሰባት ብቻ ሳይሆን ትውልድን የሚነካ ጉዳት ነው ያለው። ህይወቷን በሙሉ ጠባሳ ነው የምትይዘው። ያ ጠባሳ የአእምሮ ችግርን እሷ ላይ ብቻ ሳይሆን ልጆቿም ላይ ነው የሚያመጣው። ጀነሬሽን ወይም በአንድ ትውልድ የሚቆም አይደለም። እንግዲህ ዘንድሮ ኮቪድ አስራ ዘጠኝ ባጠላበት አለም እንደተባለው ይሄንን አሸንፎ ለመውጣት መደረግ አለባቸው የምትያቸው የመፍትሄ ሀሳቦችስ ምንድን ናቸው? ደረግ ያለባቸው ነገሮች በኮቪድም ይሆን ከኮቪድ በኋላ ግንዛቤ፣ የሴት ልጅ ድምጿ የሚሰማበት የሴት ልጅ ጥቃት ፍጹም የሚጠፋበት የሴት ልጅ መብቷን ገፍታ የምታውቅበት ኃላፊነት ከቤት ጀምሮ እስከ መስሪያ ቤት ድረስ የትምህርት እድል የምታገኝበት እውቅና የሚሰጥባት መንገድ። አሁን ወርልድ ባንክም ሁለት ሺህ ሀያ ገንዘብ ሰጥቷል። በሳይንስ በቴክኖሎጂ፣ በማኔጅመንት ሴቶችን ብቻ በተመለከቱ ስኮላርሽፕ አግኝተው በዛ ዘርፍ እንዲሰለጥኑ ወደ ከፍተኛ ቦታ እንዲያደርሳቸው እድል የሚሰጥ ገንዘብ ለመንግስት መጥቷል። ዩኤን ደረጃ ደግሞ ቢዝነስ የሚያስጀምር ገንዘብ እና ተግባር እድ የሆኑ ነገሮች የሚማሩበት እንደገና ገንዘብ መጥቷል። እነዚህን የምናገኛቸውን ሪሶርስ እንዴት አድርገን ነው ወደ ህብረተሰቡ አድርሰን ሴቶቻችን እንድናጠናክር የምንችለው? በፖሊሲም ደረጃ እንዴት አድርገን ነው ልናናብብ የምንችለው? ወረቀት ላይ የምናሰፍረውን ነገሮች ህዝቡን ከቀበሌ አንስቶ ከሰፈር ከድር ጀምሮ እንዴት አድርጎ ነው ሁለቱም ማናበብ ሊቻል የሚችለው? በፍርድም ደረጃ ደግሞ እንዴት ነው በሚጎዱበት ጊዜ በወንጀል ደረጃ ሊቀጣ የሚችለው ይኖ አሁን የአንድ አመት ስርዓት የሁለት አመት ስርት ታስሮ ነው የሚወጣው። የሚወጣበት ጊዜ እዛው ሰፈር ስለሚመለስ እንደገና ያ ሰው የባሰ ጉዳት የማድረስ እድሉ ኃይለኛ ነው። ያ እንዳይሆን ምን አይነት ፕሮቴክሽን ነው ያለው? ደረጃ ደግሞ እንዴት ነው አጠናክረን ሁለተኛ እንዳይደገም ልናደርገው የምንችለው እና እሱ እሱን በተመለከተ ነገር ከሰራንበት ይሄ ኮቪድ ዛሬ ያጠቃንን አስር አመት ወደኋላ የወሰደንን አስር አመት አራምደን ወደፊት መሄድ የምንችልበት ደረጃ ሊፈጠር ይችላል። ወይዘሮ ዲት እናመሰግናለን። ከአሜሪካ ድምጽ ጋር ለነበረች ቆይታ እኔም እጅግ በጣም ነው የማመሰግነው። 可乐也是你。 የተከበራቸው አድማጮች ለምሽቱ ያሰናዳናችሁ ዝግጅቶች ተጠናቀቁ። በምሽቱ አናዘጋጅ ሰለሞን አባትና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮን የቆየው ኤልያስ አስማርና እኔም ሳስተናግዳችሁ የምሽት ስመኝሽ የቆየንን ነገ በተመሳሳይ ሰዓት ከሌሎች ቅንብሮች ጋር እንጠብቃችኋለን። የነገ ሳይበለን መልካም ምሽት።